አሁንም በምርጫ ዙሪያ የእንግሊዝኛ ክፍል ባልደረባችን ቢል እግል ያነጋገራቸው የግንቦት ሰባት መሪ ዶክተር ብርሃኑ ነጋ የሰጡትን ቃለ ምልልስ ደግሞ ቆንጅት ታየ ይዛለች። የኢትዮጵያ ሀገር አቀፍ ምርጫ በዛሬው ዕለት ተከናውኗል። ለባለ አምስት መቶ አርባ ሰባት መቀመጫው ምክር ቤት ተቃዋሚ ፓርቲዎች በከተሞች አካባቢ ድጋፍ ያሰባሰበውን ሰማያዊ ፓርቲ ጨምሮ ለተሳተፉበት ምርጫ ድምጹን ለመስጠት ከሰላሳ ስድስት ሚሊዮን በላይ ብቁ መራጭ መመዝገቡ ሲገለጽ ቆይቷል። በአሁኑ ምክር ቤት አንድ መቀመጫ ብቻ ያላቸው ተቃዋሚዎች የዚህ ምርጫ ውጤት የታወቀ ነው። አሸናፊው ስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ነው የሚሆነው ሲሉ ቆይተዋል። መንግስቱ አባሎቻችንን ያዋክባል፣ ያስራል በማለትም ተቃዋሚዎች ያማርራሉ። የፕሬስ ነፃነት ቡድኖችም ጋዜጠኞችን እያሰሩ ቀድሞውንም አዳክሞት የቆየውን ነፃ ፕሬስ ይብሱን አመናምኖታል በማለት ይወነጅላሉ። በሌላ በኩል የገዢው ፓርቲ ደጋፊዎች መንግስት ለሀገሪቱ አስር ከመቶ የምጣኔ ሀብት እድገት አምጥቷል ሃይድሮ ኤሌክትሪክ ኃይል ማመንጫዎች አዳዲስ መንገዶችና የባቡር መስመሮችን ገንብቷል፣ በማለት ይሟገታሉ። በዚህ በዩናይትድ ስቴትስ ፔንሲልቬንያ ክፍለ ግዛት የሚገኘው በክኔል ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር ብርሃኑ ነጋ ቀድሞ የቅንጅት ለአንድነትና ለዲሞክራሲ አመራር አባል አሁን የግንቦት ሰባት መሪ ናቸው። በዘጠና ሰባቱ ምርጫ ለአዲስ አበባ ከንቲባነት ተመርጠው የነበሩት ብርሃኑ ነጋ ምርጫው ተጭበርብሯል በማለት ከተነሳው ተቃውሞ በኋላ ከበርካታ ጓዶቻቸው ጋር እስር ቤት መውረዳቸው የሚዘነጋ አይደለም። ከዚያ በኋላ በተካሄደው በሁለት ሺ ሁለቱ ምርጫ ደግሞ የምክር ቤት መቀመጫ ያገኙት አንድ ተቃዋሚ ብቻ ናቸው። የአሜሪካ ድምጹ ቢል ኤግል ዶክተር ብርሃኑን ስለአሁኑ ምርጫ አስተያየታቸውን እንዲሰጡት ጠይቋል። የአምስት ዓመቱ የሚያደርጉት የውሸትና የጨዋታ ምርጫ በድብደባ በግርፊያ፣ በቶርቸር፣ በግድያ የሚገዙትን ሕዝብ በመርጦን ነው የሚል ውጤት እናገኝበታለን ብለው የሚያስቡት ምርጫ ካልሆነ በቀር ወደ እውነተኛ ዴሞክራሲያዊ ስርዓት የማሸጋገር ምንም ፋይዳ የሌለው እንደሆነ እኛ ከተገነዘብን ቆይተናል። ምንም ትርጉም ያለው ነገር አይደለም። በስልጣን ላይ የሚገኘው ፓርቲ አምባገነንም ቢሆን በምጣኔ ሀብቱ ረገድ ባስመዘገባቸው ውጤቶች ህዝቡን አረጋግቷል የሚሉ አንዳንዶች አሉ። ምን ይመስሎታል? የሚለው ቀጣዩ የቤሌግል ጥያቄ ነበር። ኖ፣ በዚህማ አልስማማም ነው። ሀያ አምስት በመቶ ህብረተሰቡ ገጠር ነው ያለው ይሄ ገጠር ያለው ህዝብ ደግሞ ኑሮ በጣም ስለተሻሻለ ይጠቅሰናል፣ ያክሰናል ብሎ የሚያምን መንግስት ከምንም ነገር በላይ በዚህ በሚተማመንበት ህዝብ እምነት ሊኖረው ይገባል። የእኔ ፖሊሲ የኔ የሰራሁት ስራ አርክቶታልና ይመርጠኛል ብሎ እስካመነ ድረስ ምርጫ ማጭበርበር፣ ሰው ማሰር፣ ሚዲያ መዝጋት፣ የጋዜጠኞችን ማሰር ምንም እኮ አያስፈልገውም ነበር። በነፃ ምርጫ ተወዳድሮ ያሸንፍ ነበር። ኢኮኖሚው ተሻሽሏል ለብዙሀኑ ማህበረሰብ ጥሩ ሆኗል ብሎ የሚያምን ቢሆን ኖሮ እንዲህ አይነት በጣም አይን ያወጣ ወርደቻ ዘረፋና ህዝብን የማሰቃየት እርምጃ ውስጥ አይገባም ነበር። ምናልባት ጥቂት ሰዎች፣ በሙስና የከበሩ ሰዎች፣ የራሳቸው ሰዎች ህዝብ መሬት እየነጠፉ በህዝብ ገንዘብ የሚሰሩትን ፎቅ ቆጥሮ ይሄ ነው ልማት ካልተባለ በቀር እና ከራሳቸው ፕሮፓጋንዳ ያለፈ እንዳልሆነ በደንብ ስለሚያውቁት ነው ካልመረጥክ ብለው አራስ እያደረጉ አንድ ለአምስት ጠርንፈው መተንፈሻ መላወሻ አሳጥተው አንቀው የያዙ። ስለዚህ ነው ተቃዋሚዎች በዚህ በዛሬው ምርጫ የሚያገኙት ውጤት ይኖራል ብለው ይገምታሉ። ይሄ ጥያቄ ትርጉም ያለው ጥያቄ የሚሆነው በእርግጥ ምርጫው ተካሄዶ የህዝብ የመረጠው ድምጽ በትክክለኛ መንገድ ተቆጥሮ የሚታዘቡ ኃይሎች ባሉበት የምርጫ ኮሮጆ ሳይገለበት ወታደር በየቦታው እያሰራራ ይህን ምረጡ እያለ በማያስገድድበት ሁኔታ የሚደረግ ነገር ቢኖር እሱን ነገር ይሆናል አይሆንም ብለን እኮ መወያየት እንችል ነበር። በግልጽ የሚታወቀው ነገር ተቃዋሚዎች መቀመጫ ቢያገኙም የሚያገኙት ኢህአዴግ እስካሁን ይሄ መቼም ባለፈው ጊዜ አንድ ብቻ ተቃዋሚ በነበረበት ጊዜ ነው። የዓለምም ሕዝብ ይሄ ከሶቪየት ህብረት መፈራረስ በኋላ ታይቶ የማይታወቅ አይነት ቁጥር ነው። የሚያሳፍር ነው። ይሄንን ዴሞክራሲ አለ ብላችሁ ማውራት አትችሉም የሚለው በየቦታው የሚሰሙትን ነገር ምናልባት ለማቀዝቀዝ አንድ አስራ አምስት ሀያ ወንበር እስኪ እዚህ እዚህ ቦታ እንልከቅ ብለው እነማንን እነማንን እናስመረጥ ብለው መርጠው እነሱ ወስነው የሚያስቀምጡት ነገር ካልሆነ በቀር ያው ፓርላማ እንደሆን ከገቡ በኋላ ምንም የሚያመጡት ነገር የለም አምሳ አንድ በመቶ አጀንዳ ለማስያዝ የሚያስፈልግ ፓርላማ አድርገውታል። በዚህ ሁኔታ ተቃዋሚዎች ቢገቡም የተሰጣቸው ቢ በእንትን ላይ አንድ ደቂቃ ሁለት ደቂቃ ፓርላማ ላይ ከመናገር በቀር የሚያመጡት ነገር የለም ብለው ወስነው፣ ግን ሌላው ዓለም እንደ ካለፈው ምርጫ የተሻለ ነው እንዲልላቸው እርስ አረቡ ይችሉ ይሆናል፣ አረቡም ይችሉ ይሆናል። አይነ ደረቆች ስለሆኑ ምንም እሱም አያስፈልግም፣ እኛ መቶ በመቶም እንቆጣጠር ሊሉ ይችላሉ። ለተቃዋሚዎች አዲስ አቅጣጫ አዲስ ስልት መያዝ አለባቸው ብለው የሚያቀርቡት ሀሳብ ይኖረታል። እንግዲህ ተቃዋሚዎች የተለያየ አመለካከት የተለያየ መስመር ይዘው ነው ሲንቀሳቀሱ የነበሩት። ገሚሶቻችን ቀደም ብለን ጀምሮ ይሄ መንገድ ይሄ በምርጫ ለውጥ ይመጣል የሚለው መንገድ አያስኬድም፣ ሌላ አማራጭ ሌላ የእምቢተኝነት እንቅስቃሴ ያስፈልጋል የጀምሮ ብዙ ተቃዋሚዎች አሉ ወረ እዚህ ውሳኔ ላይ ደርሰው የወሰኑ ሀገር ውስጥ ያሉት እና በዚህ ምርጫ የተሳተፉት በዚህ በዚህ በጣም አስቸጋሪ ሁኔታ ላይም ቢሆን እንደው የምትቻለውን ነገር እናደርጋለን ብለው ሲታገሉ ሲፍጨረጨሩ የነበሩት ሲደበደቡ ሲታሰሩ የነበሩት አሁንም በስር ላይ የሚገኙ ብዙ በዚህ ምርጫ ላይ የተሳተፉ ሰዎች ኦልሬዲ የተናገሩት ነው። ቅርጫ አድርገውታል ብለው የተናገሩት አንዳንድ ተቃዋሚዎች ዛሬም በሰጥቷቸው አንዳንድ እንትኖች እንደተናገሩት ይህንን ካዩ በኋላ ምንድን ነው ማድረግ ያለብን የሚለውን ነገር እነኚህ ድርጅቶች ከራሳቸው አመለካከት ከራሳቸው አካሄድ ከአባሎቻቸው ስብትር ወደ ተርፈ ጋር ሆነው የሚወስኑት ጉዳይ ነው። እኔ የምወስንላቸው ጉዳይ አይደለም። እኔ ልናገር የምችለው አንድ ነገር እንደ አርበኞች ግንቦት ሰባት እንዲሁም ይሄ ነገር አይዋጣም ብለው በትግል ውስጥ የገቡ ሌሎች ድርጅቶች ከዚህ በፊት ጀምረው በግልጽ እንደተናገሩት እና በየጊዜው በተደረጉት ምርጫዎች እውነተኛነቱ እያደር ስንት ብሎ ወደ ወጣው ይሄ በምርጫ የሚደረግንትን ለመታ ካልሆነ በቀር ጨዋታ ካልሆነ በቀር በምንም አይነት ወደ ዲሞክራሲያዊ ስርዓት የሚወስድ አይደለም የሚለውን አመለካከት የያዙት እውነተኛነታቸውን ኢህአዴግን በሚመለከት ያላቸው አሰስመንት ያላቸው ትንተና ትክክል መሆኑን ያረጋገጡበት ነው። የሚወጣውን ትግል እንግዲህ በቅርብ ጊዜ የምናየው ነው የሚሆነው። ይሄ ግን ሀገር ውስጥ ያሉትን በምርጫው የተሳተፉትን ኃይሎች ሀይሎች በምን መልክ ይህንን ገምግሞ ምን አይነት ውሳኔ ይወስዳሉ የሚለው የእነሱ የራሳቸው ትንተና ውጤት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተቃዋሚዎች ለሚቀርቡት ክሶች መንግስታቸው ዲሞክራሲያዊ መሆኑን ተቃዋሚዎች የምረጡ እንቅስቀሳና በቴሌቪዥን ክርክሮች ሲሳተፉ መቆየታቸውን ይገልጹና እያንዳንዱ ምርጫ ከቀደሙት የተሻለ ነው በማለት ያስረዳሉ። ዓለም አቀፍ የፕሬስና የመብት ቡድኖች ደግሞ የሚያራምዱት ሊበራል እና የምዕራባውያንን አጀንዳ ነው በማለትም ይከሳሉ። በሕዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ የተለያዩ በሬ ወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ሕዝባችን ዛሬም እንደወትሮው ይህን ዝግጅነቱን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ ወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን።